Of America. You, America, Radio በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ህዳር 3 2007 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ። ጤና ይስጥልን እንደምናመሻችሁ። ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጆቻችሁ ሰሎሞን አባተና ቆንጂት ታየ ነን። ዩናይትድ ስቴትስና ቻይና ወደ ከባቢ አየር የሚለቋቸውን በካይና ሙቀት አማቂ ጋዞችን መጠን ለመቀነስ ያስችላል የተባለ አዲስ እቅድ ይፋ አድርገዋል። ለምሽቱ ካሉን ዜናዎች መካከል አንዱ ነው። የእስልምና ሃይማኖት ምሁራንና ወጣቶች ጉባኤ የቱርክ የንግድ መዲና ኢስታንቡል ላይ ተጀምረዋል። አልሸባብን ወይም አልቃይዳን ከመጀመሪያውኑ ተቋቁመናል። እነዚህ ሰዎች እስልምናን እንደማይወክሉ ለማኅበረሰቡ፣ ለሶማሊያ ሕዝብና ለመላው ዓለም ስንነግር ቆይተናል። ሼክ ሞሐመድ ኢድሪስ ይባላሉ፣ የእስልምና ሃይማኖት ምሁር ናቸው። የምሽቱ አብይ ርዕስ ዘገባ ያቀርብበታል። ዩናይትድ ስቴትስ እና ቻይና የፈረሙትን ውል የተመለከተም ዘገባ ይኖረናል። ንጉሡ ታምሬ ፕሮግራሙን ይመራልናል። አሁን ወደ ዝርዝር የዓለም ዜና እናልፋለን። ዩናይትድ ስቴትስ እና ቻይና ወደ ከባቢ አየር የሚለቋቸውን በካይና ሙቀት አማቂ ጋዞችን መጠን ለመቀነስ ያስችላል የተባለ አዲስ ዕቅድ ይፋ አደረጉ። ካርቦን ዳይኦክሳይድን የመሳሰሉ የተፈጥሮ አካባቢን በካይ ጋዞች ወደ አየር በመልቀቅ በዓለም መሪ የሆኑት ሁለቱ ሀገሮች የደረሱበት ስምምነት ጎጂ የአየር ንብረት ለውጥን ለመከላከል ግዙፍ አስተዋጽኦ ያደርጋል ተብሏል። እቅዱ በሁለቱ ሀገሮች መካከል በከፍተኛ ደረጃ እየተካሄደ ያለው ስብሰባ የላቀ ውጤት መሆኑ ተነግሯል። ዩናይትድ ስቴትስ በአውሮፓውያኑ የዘመን አቆጣጠር በ2025 ዓ ም በመጪዎቹ 10 ዓመታት ማለት ነው የተቃጠሉ በካይ ጋዞች ልቀት መጠን ከ25 እስከ 28 ከመቶ ለመቀነስ መስማማቷን ቤጂንግ ላይ በተካሄደው የእስያ ፓሲፊክ የምጣኔ ሀብት ትብብር ስብሰባ ላይ የተገኙትና በቻይና የፋ ጉብኝት ያደረጉት ፕሬዚደንት ባራክ ኦባማ አስታውቀዋል። የቻይና ፕሬዚደንት ቺጂፒንግም በመጪዎቹ 15 ዓመታት እስከ 2030 ዓ ም በአውሮፓውያኑ አቆጣጠር ማለት ነው፣ የሀገሪቱ የካርቦን ዳይኦክሳይድ ልቀት መጠን ከ26 እስከ 28 ከመቶ እንደሚቀንስ ተናግረዋል። በ2030 ዓ ም ቻይና የፀሐይና የነፋስን ከመሳሰሉት ታዳሽ ንጹህ ምንጮች የምታመርተውና የምትጠቀመው ኢነርጂ ወይም ኃይል መጠን ከአጠቃላዩ 20 ከመቶ እንደሚደርስ ቻይናዊው ፕሬዚደንት አስታውቀዋል። ትልቋ የአካባቢ በካይ ቻይና፣ እንዲህ አይነት ቀን ቆርጣ ግዴታው ስትገባ ይህ የመጀመሪያ ጊዜ ነው። ይህ የሁለቱ የዓለም ግዙፍ ምጣኔ ሀብቶች መሪዎች ስምምነት ለዓለም አቀፉ የአካባቢ ጥበቃና የአየር ንብረት ለውጥ ጉዳይ ንግግሮች ወደፊት መግፋት ጉልበት ይሰጣል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ኒውዮርክ ታይምስ ጋዜጣ ላይ ባወጡ ጽሑፍ አመልክተዋል። ስምምነቱ ለአሜሪካና ለቻይና ግንኙነቶች ዋና የሚባል የማዕዘን ድንጋይ ነው ሲሉ ቤጂንግ ላይ በተዘጋጀ ጋዜጣዊ መግለጫ ላይ የተናገሩት ፕሬዚደንት ኦባማ የቻይናዋቻቸው በሁለቱ ሀገሮች መካከል ውጥረት ይፈጥሩ በነበሩ ጉዳዮች ላይ ለመነጋገር ያላቸውን ዝግጁነት አድንቀዋል። በጉዳዩ ዙሪያ ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ ይቀርባል። በሌላ ዜና ደግሞ ሚያንማር ውስጥ ለሚካሄደው የደቡብ ምስራቅ እስያ ሀገሮች ህብረት ስብሰባ ላይ ለመገኘት የዩናይትድ ስቴትሱ ፕሬዚደንት ዋና ከተማይቱ ናይፒዳው ገብተዋል። ሚናማር ፖለቲካና በምጣኔ ሀብት ጉዳዮች ላይ እድገት ብታስመዘግብም በአንዳንድ ጉዳዮች ወደኋላ ቀርታለች ብለዋል። ፊሌ ተብላ የተሰየመች ንብረትነቷ የአውሮፓ የጠፈር ኤጀንሲ የሆነ መንኮራኩር ሕዋ ውስጥ ከምትገኝ አንዲት ቀደም ብላ ከተላከች የአውሮፓ ሕብረት ማምጠቂያ መደብ ተወንጭፋ በልማድ ጅራታም ኮከብ እየተባሉ ከሚጠሩ የተፈጥሮ የሰማይ አካላት ወይም ኮሜቶች በአንዷ ላይ አረፈች። ተልእኮው ያለመሳካት ዕድሎች የሰፉበት በብዙ አስጊ ሁኔታዎችና አደጋዎች ተከቦ የነበረ ቢሆንም ፊሌ አድራሻዋ ላይ በአዲስ አበባ ጊዜ ከምሽቱ አንድ ሰዓት አካባቢ በድል ስትቀመጥ የሰው ልጅ በዚህ ሁለንተና በሆነው ጠፈር ምርምር ጥረት ውስጥ ታሪክ ሠራ ሲሉ ሳይንቲስቶቹና የአውሮፓ የጠፈር አስተዳደር ባለሥልጣናት በደስታ ፈንድቀዋል። ሮዜታ ተብላ የምትጠራው የዛሬቱን አነስተኛ የምርምር መንኮራኩር ተሸክማ ከመሬት የተነሳችው እናት የጠፈር መርከብ ወደ ሰማይ የተለቀቀችው የዛሬ አስር ዓመት ሲሆን አሁን የምትገኝበትና አነስተኛ የቱን መንኮራኩር ያስወነጭፈችበት ከመሬታችን ስድስት ቢሊዮን ኪሎ ሜትሮች ርቀት ላይ የደረሰችው ባለፈው ነሐሴ ነበር። ሮዜታ የጠፈር መርከብ የምትገኝበት ስፍራ ከመሬት እስከ ፀሐይ ያለውን ርቀት አርባ ጊዜ ይሆናል። ሮዜታ ላለፉት ሦስት ወራት ስድሳ ሰባት ፒ ቹሪየመቭ ጌራሲሜንኮ ተብላ በምትጠራውና በምህፃር ኮሜት ስድሳ ሰባት ፒ ሲ ጅም ተብላ ትታወቃለች። ሕዋ ውስጥ በከፍተኛ ፍጥነት በምትዘገዘገው የተፈጥሮ ኮሜት ምህዋር ውስጥ ገብታ አብራት ስትከንፍና ስትዞራት ቆይታለች። በመጽሔት ዝርዝር ዘገባ ይኖረናል። አድማጮች፣ ዜናው የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዓለም አቀፍ እውቅና ያለው የሊቢያ መንግስት በሚቆጣጠራቸው አካባቢዎች ውስጥ የደረሱ መኪና ላይ የተጠመዱ ፍንዳታዎች ቢያንስ የአራት ሰው ህይወት ማጥፋታቸውንና ወደ ሀያ ሰው ደግሞ ማቁሰላቸውን የሀገሪቱ ባለስልጣናት አስታወቁ። ከፍንዳታዎቹ አንዱ የደረሰው ባለፈው አመት አጋማሽ አካባቢ የተመረጠውና ውዝግብ የተፈጠረበት ፓርላማ መቀመጫ በሆነችው ቶብሩክ ከተማ መሆኑ ተገልጿል። ሌላኛው ፍንዳታ የደረሰው ደግሞ የመንግስቱ መቀመጫ በሆነችው ባይዳ ከተማ ሲሆን ለጥቃቶቹ ኃላፊነት የወሰደ አልተሰማም። ከተገደሉት መካከል ሶስቱ ወታደሮች መሆናቸውን ባለስልጣናቱ የገለጹ ሲሆን ሀገሪቱ የሀገሪቱ ጦር ለጥቃቶቹ በወሰደው የአጸፋ እርምጃ እስላማዊ ሀይሎች በተቆጣጠሯትና ጠንካራ ይዞታቸው ነች በምትባለው ዳርና ከተማ ላይ የአየር ድብደባ ማካሄዱን አሶሽትድ ፕሬስ ዘግቧል። ላለፉት አራት ዓመታት የተካሄደው የኮንጎ የቀድሞ ማለት ነው የኮንጎ ምክትል ፕሬዚደንት የዣን ፒየር ቤምባ ችሎት እየተጠናቀቀ ቢሆንም ታሪኩ ግን ገና በሂደት ላይ ነው። አሁን ደግሞ የዓለም አቀፍ ፍርድ ቤት አይሲሲ ዳኛ ፍትህን በማደናቀፍ ቤምባንና የተከላከሉላቸውን የህግ ጠበቆች ለፍርድ ለማቅረብ ይፈልጋሉ። ሊሳ ብራያንት ከፓሪስ ያደረሰችን ዘገባ አዲሱ አበበ ያቀርበዋል። ለኔ 199 ምባ እዝጊያ ንግግሩ እስከ ሐሙስ ድረስ ቀጥሏል። ማለትም ሐሙስ የ52 ዓመቱ ዣን ፒር ቤምባ ፍርድ እስከሚሰጥበት ድረስ ማለት ነው። አንድ የቀድሞ ምክትል ፕሬዚዳንትና የኮንጎ ዲሞክራቲክ ሪፐብሊክ የጦር አበጋዝ ከፍተኛ ወንጀልና በሰብአዊ ፍጥሮች ላይ የሰብአዊ ድርጊት ፈጽመዋል ተብሎም ተከሰው ይህም ክስ በፍርድ ዘንድ ቀርቧል። የተባለ ወንጀል የተፈጸመው ደግሞ እንደ አውሮፓ አቆጣጠር ከጥቅምት 202 እስከ መጋቢት 203 ዓ ም ድረስ ነበር። ግድያ፣ አስገድዶ መድፈር፣ ማሰቃየትና በማዕከላዊ አፍሪካ ሪፐብሊክ መንግስት ላይ ማለትም በአንጀ ፌሊክስ ፓታሴ መንግስት ላይ ግልበጣ ማቀናጀት ናቸው። ክሶቹን አስመልክቶ አቃቢ ህግ ነበሩ በቅድሚያ የቀረቡት ስ ስ ንት ንት የኤምኤልሲ ወታደሮች በግጭቱ ወቅት ከፍተኛ አስገድዶ የመድፈር ወንጀል ፈጽመዋል። ይህንን ያደረጉት እነርሱ በሚቆጣጠሯቸው አካባቢዎች ነው። ሴቶቹን የሚደፍሩት ደግሞ ወላጆቻቸው ፊት ነው። ይሄም ብቻ አይደለም፣ አንዳንድ ጊዜ እንዲያውም አንዱ የቤተሰብ አባል ሌላ የቱን አባል ወይም ዘመዱን አባቷ ፊት እንዲደፍራት ይገደዳል። ሚስቶች ባሎቻቸው ፊት ወይም ባሎቻቸው እያዩ ይደፈራሉ። በዚህ መልክ ነው የቤምባ ኤምኤልሲ ወታደሮች ግፍ የሚፈጽሙት። ቤምባ ለዚህ ክስ ወይም ወንጀል ጥፋተኛ አይደለሁም ብለዋል። ወታደሮች ቀድሞውንም ቢሆን በኔ እዝ ስር አይደሉም የሚሉት ቤምባ ወደ ማዕከላዊ አፍሪካ ሪፐብሊክ ተቀላቅለዋል ይላሉ። የዚህ ፍርድ ከቀጣዩ ዓመት በፊት ይሰጣል ተብሎ አይጠበቅም። ይሁንና ቤምባ አሁንም ቢሆን በዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ ፊት እንዲቀርቡ ተደርገዋል። አንዲት በቦምብ የታጨቀ ልብስ የለበሰች ሴት ናይጄሪያ ውስጥ በማዕከላዊቱ ኒጀር ግዛት ውስጥ በሚገኝ አንድ የመምህራን ማሰልጠኛ ተቋም ውስጥ ራሷን ማፈንዳቷን ፖሊስ አስታወቀ። አጥፍቶ ጠፊዋ ሴት ካንታጎራ ከተማ ውስጥ በሚገኘው ማሰልጠኛ ወደ ቤተ መጻሕፍት እየሄደች ሳለች ፍንዳታውን ያደረሰችው ዛሬ እኩለ ቀን ላይ መሆኑም ተገልጿል። በፍንዳታው የደረሰን ጉዳት አስመልክቶ ፖሊስ እስካሁን ያወጣው ዝርዝር መግለጫ የለም። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩክሬን ምስራቅ ግዛቷ ውስጥ ከሚንቀሳቀሱት ሩሲያ ዘመሞቹ ተገንጣዮች አዲስ ጥቃት ሊከፈት ይችላል በሚል የጦር ሰራዊቷን በድጋሚ ማሰማራቷና ለአዲስ ጥቃት በተጠንቀቅ ላይ ማቆሟን የሀገሪቱ የመከላከያ ሚኒስትር አስታወቁ። የመከላከያ ሚኒስትሯ ስቴፋን ፓልቶራክ ለድንገተኛ ጥቃት ምላሽ ለመስጠት በሚችሉበት ሁኔታ ኃይሎቻቸውን እያንቀሳቀሱ መሆናቸውን አስታውቀዋል። ፓልቶራክ ዛሬ ለመንግስታቸው ስብሰባ በሰጡት መግለጫ አማጺያኑ የማጠናከሪያ ድጋፍ ማግኘታቸውን ጠቁመው፣ እኛ ለወታደራዊ እርምጃ እየተዘጋጀን ነው ብለዋል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11900 በ11965 እና በ12140 ኪሎ ኸርትዝ እንዲሁም በ31 ሜትር ባንድ በ9485 እና በ9755 ኪሎ ኸርትዝ በናይል ሳት ደግሞ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ምሽት ፕሮግራማችን ነው። አስተናጋጆቻችሁ ሰሎሞን አባተና ቆንጂታ ታየነን። በኋለኛው የዝግጅታችን አጋማሽ ከሚቀርቡት መካከል አንዱን ከወዲሁ እናስተዋውቃችኋለን። የሶማሊያ ይዞታ ወደ ትርምስ እንዳያመራ ያለው ስጋት በምሽቱ የዲሞክራሲ በተግባር ፕሮግራም ይተኮርበታል። ወደ ግጭት ከተገባ ግን አንደኛ ተጠቃሚ የሚሆነው አልሸባብ ባለፈው ሁለት ዓመታት በተለያዩ ኃይሎች በተወሰደበት እርምጃ በጣም ተዳክሞ አቅሙ እየተመናመነ የያዛቸው ይዞታዎች እየተቀነሱ የጥቃት ብቃቱም ራሱ እየቀነሰ የሄደበት ሁኔታ ነው የምናየው። ጃዋር መሐመድ በኮሎምቢያ ዩኒቨርሲቲ የድኅረ ምረቃ ተማሪ። ኢትዮጵያውያን በአሜሪካ ቴክሳስ ውስጥ የደረሱበት ጠፍቶ ከርሞ በዚህ ሳምንት አስከሬ ናቸው የተገኘው የወይዘሮ አልማዝ ገብረ መድኅን ጉዳይ ይመለከታል። ሁለቱም ዝግጅቶች ወደኋላ ይቀርባሉ። በሴቶችና ቤተሰብ ስለ ጡት ካንሰር የጀመርነው ውይይት ይቀጠላል። ከእናንተ ያገኘናቸውን አስተያየቶቻችሁንም አካተናል። አብራችሁን ቆዩ። በቅድሚያ የዕለቱ አበይረስ የቱርክ የንግድ መናኸሪያ የሆነችው ኢስታንቡል በአብዛኛው አይሲስ በሚል አኅጽሮት የሚታወቁት የሶሪያና የኢራቅ ጅሃዳውያን ምልምሎች መናኸሪያም ሆና ቆይታለች። ከአውሮፓ ከሰሜን አሜሪካና ከመካከለኛው ምስራቅ የሚሄዱ ወጣቶች ሶሪያ ላይ በሚካሄደው ግጭት ለመሳተፍ ኢስታንቡልን እንደ መሸጋገሪያ ሲጠቀሙ ቆይተዋል። መሰረቱ ብሪታንያ የሆነ አንድ የሶማሊያ ወጣቶች ቡድን ጽንፈኝነትን ለመዋጋት የሚካሄደው ጉባኤ ኢስታንቡል እንዲሆን የመረጠውም ለዚህ ነው ይላል የሶማሊያ የሶማሊኛ ቋንቋ አገልግሎት ባልደረባችን ሀሩን ማሩፍ ያጠናቀረው ዘገባ አዳነች ፍሳይት አቀርቧለች። ጸረ ጎሰኛነት የተባለው የብሪታንያ ዜጎች የሆኑ ሶማሊያውያን እንቅስቃሴ ጉባኤ በሶማሊያ ለሚካሄደው ግጭት በዋነኛነት አስተዋጽኦ የሚያደርጉት ወገኖች፣ እንዲሁም ስለ ጎሰኛነትና ጽንፈኛነት እንዲወያይ ነበር ሀሳብ የቀረበው። ይሁንና በጉባኤው አብይ ቦታ የያዘው ጽንፈኛነት ነው። ሙስሊም ልሂቃን ወጣቶች ለተሳሳተ ሩኤት ዓለም መጠቀሚያነት የተጋለጡ እንደሆኑ አስገንዝበዋል። በሌላ በኩል ግን ምሁራኑ በምዕራብ ሀገሮች የሚካሄደውን ወጣቶችን የመልመል ተግባርን በመቃወም አይናገሩም የሚል ነቀፌታ ይሰማል። ሼክ መሐመድ ኢድሪስ የተባሉ በሰሜን አሜሪካ ይኖሩ የነበሩ ሙስሊም ምሁር ግን አልሸባብን ተቋቁመናል ይላሉ። አልሸባብን ወይም አልቃይዳን ከመጀመሪያውኑ ተቋቁመናል። እነዚህ ሰዎች እስልምናን እንደማይወክሉ ለማኅበረሰቡ፣ ለሶማሊያ ሕዝብና ለመላው ዓለም ስንነግር ቆይተናል። እስልምና ለሰው ልጅ ምሕረት የሚያደርግ ለሰላም የቆመና ከሕዝብ ጋር ተሳስቦ በመኖር የሚያምን ሃይማኖት ነው። አንዳንድ በሶማሊያ የሚካሄደው ጽንፈኛ ግጭት ሰለባ የሆኑት ሰዎች ቤተሰቦችም በጉባኤው ተገኝተዋል። አናብ ሐሰን ኤልሚ በሞቅዲሾ ለሴቶች መብት የሚታገሉ ሰው ናቸው። ባለፉት ስድስት ዓመታት ውስጥ አልሸባብ ሶስት ጊዜ ከቃጣባቸው የአጥፍቶ መጥፋት ሙከራ የተረፉ ናቸው። የፖሊስ መኮንን የነበሩት ባለቤታቸው ግን ከአምስት ዓመታት በፊት መንገድ ላይ በተቀበረ ፈንጅ ተገድለዋል። እሳቸው በአካል ከሞት ቢተርፉም አእምሯቸው እንደ ቆሰለ ገልጸዋል። ስቃይ ነው አእምሮ ጉዳተኛ ነው። ስቃይና ሐዘን ውስጥ ነው የምንኖረው። ሕዝባችን በሚፈጅበት ሁኔታ ላይ ነው ያለ ነው። በጣም የሚያሳዝን ነገር ነው ነበር ያሉት። ይህ ሁሉ የሆነ ግን አልሸባብንና አይሲስን የመሳሰሉት ጽንፈኛ ቡድኖች ወጣቶችን የመሳባቸው ጉዳይ ቀጥሏል። ጉባኤው የተወያየበት አብይ ነጥብ ታዲያ አልሸባብ የወጣቶችን ልብና አእምሮ እየሳበ ነው የሚል ነው። ሼክ ኢድሪስ ጅሀዳውያን ወጣቶችን እየሳቡ እንደሆነ ገልጸው ምክንያት አለው ብለዋል። በመሰረቱ ስለ እስልምና እምነት ብዙም እውቀት የሌላቸው ወጣቶች በእንደዚህ ዓይነት ቡድኖች የሚገቡባቸው ብዙ ምክንያቶች አሉ። አንደኛው ወጣቶች ጀብደኝነትን ይወዳሉ። እነዚህ ጽንፈኛ ድርጅቶች ደግሞ ለእስልምና እምነት እንዲዋጉ ይሰብኳቸዋል። አንዳንዴ በሙስሊሙ ማኅበረሰብ ራሱ ስለ እስልምና ይሰበካል በተግባር ግን ሌላ ይሆናል። ይህ ራሱ አስተዋጽኦ ያደርጋል። ሦስተኛ ደግሞ በአንዳንድ ሀገሮች ሃይማኖታቸው ሲጠቃ ወይም የጭካኔ ተግባር ሲፈጸም ሙስሊም ሀገሮች ሳይከላከሉላቸው ሲቀሩ አያችሁ፣ ሙስሊሞች በፍልስጤም እየተገደሉ ነው፣ ሆኖም የሚከላከልላቸው የለም፣ ስለሆነም ተነሱ፣ ለእስልምና ተዋጉ ይሏቸዋል በማለት ሼህ መሐመድ ኢድሪስ አስረድተዋል። ሼክ መሐመድ ኢድሪስ አያይዘውም ወጣቶች ይህ ችግር እነሱ ብቻ መሸከም ያለባቸውና ኃላፊነታቸው እንዳልሆነ መገንዘብ ይኖርባቸዋል ብለዋል። እንዲህ አይነቱ ጉዳይ የመንግስታት የሙስሊም ሀገሮችና በተለያዩ ሀገሮች ያሉት ህዝቦች ኃላፊነትም ጭምር ነው፣ የተማሪዎቹ ኃላፊነት አይደለም በማለት አስገንዝበዋል። አልሸባብና እስላማዊ መንግስት ነኝ የሚለው ቡድን ቀጥተኛ ግንኙነት ይኖራቸው እንደሆነ ባይታወቅም ንጹሐን ሰዎችን የመግደል ጥላቻን የመዝራትና እንደዛ አይነት ርዕተ ዓለምን የማስፋፋቱ ተግባር አንድ እንደሚያደርጋቸው በኢስታንቡሉ ጉባኤ የተሰበሰቡት ልሂቃን ተናግረዋል። አልሸባብ በሚፈጽመው የግድያ ተግባር ከሶማሊያ አልፎ በኬንያና በጅቡቲ ሲያተራምስ መቆየቱ ይታወቃል። አሁን ደግሞ ታንዜኒያ ድረስ ሄዷል። ባለፈው ሚያዝያና ሐምሌ ወራት አሩሻ ታንዜኒያ በፍንዳታዎች ተናግታለች። በሰልፈኞችና በፖሊስ ጣቢያም ፍንዳታዎች ተካሂደዋል። አልሸባብን የመሳሰሉት ጽንፈኛ ቡድኖች ተግባር ተደርጎ ይታያል። ታንዛኒያ ያሉት የጽንፈኛነት ደጋፊዎች አገር በቀል እንደሆኑ ሃሺም ፖንዴዛ የተባሉ ዛንዚባር ውስጥ የዲሞክራሲና የአስተዳደር አማካሪ ገልጸዋል። ከሀገር ውስጥ ናቸው። ከዛንዚባር ናቸው። በመሐል አገር ያሉትም እዚያው የበቀሉ ናቸው። ሆኖም የሀገር ውስጥና የውጭ ፖለቲከኞች ይጠቀሙባቸዋል። ገንዘብ የሚሰጣቸው ኃይል ይፈልጋሉ። ያ ገንዘብ የሚሰጣቸው አካል ያዘዛቸውን ሁሉ ለመፈጸም ዝግጁ ናቸው። በሞቃዲሾም እንደዚሁ ነው። አንዳንድ ወገኖች አላማቸውን እንዲያሳኩላቸው ሲሉ ከጽንፈኞቹ ጋር ሲሰሩ እናያለን። ፖንዴዛ ቀጥለውም ከዚህ ጉባኤ ይዤ የሚሄደው ግንዛቤ የትምህርት አስፈላጊነትን ነው ብለዋል። ወጣቶቹን ማስተማር ይኖርብናል። ስለ ሲቪል ትምህርት፣ ስለ አልሸባብ መጥፎነት ወጣቶቹን ማስተማር ይገባናል። እነሱ በሚያራምዱት መንገድ ጅሀድ ሊኖር እንደማይችል ማስረዳት ይኖርብናል ብለዋል። የዕለቱን አብይ ርዕስ ነበር የሰማችሁት ክቡራትና ክቡራን አድማጮች፣ መጽሔቱ ይቀጥላል። ዩናይትድ ስቴትስ እና ቻይና ከፍተኛ ትርጉም እንዳለው የተነገረ የአየር ንብረት ጎጂ ለውጥን ለመከላከል ያግዛል የተባለ እቅድ አውጥተዋል። የስምምነቱ ዜና የተሰማው ቤጂንግ የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ከቻይናው አቻቸው ቺ ጂንፒንግ ጋር ያደረጉትን ንግግር ተከትሎ ነው። ሁለቱ መሪዎች በተለያዩ ርዕሰ ጉዳዮች ዙሪያ ተባብረው ለመስራት ያላቸውን ፍላጎት የገለጡ ቢሆን የገለጡ ሲሆን በመካከላቸው ያሉ ልዩነቶች ግን አሁንም ግዙፍ ናቸው ይባላል። የአሜሪካ ድምፁ ቢል ኢዴ ከቤጂንግ ያጠናቀረውን ዘገባ ሉላ ከበደ ያቀርበዋል። የሁለቱ አገሮች ባለስልጣናት በጋራ በሰጡት ጋዜጣዊ መግለጫ ይፋ እንደተደረገው ዩናይትድ ስቴትስ ወደ ከባቢ አየር የምትለቀውን የካርቦን ብካይ እንደ አውሮፓውያን ዘመን አቆጣጠር እስከ 2025 ዓ ም ድረስ ባለው ጊዜ 28 በመቶ ለመቀነስ ተስማምታለች። የአተልም ግቡን ከመታም ዩናይትድ ስቴትስ ወደ ከባቢ አየር የምትለቀውን የካርቦን ብካይ ጋዝ መጠን እንደ አውሮፓውያን ዘመን አቆጣጠር በ2005 ዓ ም ከነበረው ባነሰ ደረጃ ላይ ያደርሰዋል። ቻይና በበኩሏ ወደ ከባቢ አየር የምትለቀውን የካርቦን በካይ ጋዝ መጠን ለመቀነስ ቃል ባትገባም በየጊዜው እየጨመረው የሚሄደውን የከባቢ አየር በካይ የካርቦን ልቀቷ እንደ አውሮፓውያን ዘመን አቆጣጠር እስከ 2030 ድረስ አሁን ካለበት እንዳይጨምር ለማድረግ ለመጀመሪያ ጊዜ ቃል ገብታለች። ወደ ከባቢ አየር በሚለቁት የካርቦን በካይ ጋዝ መጠን በዓለም ቀዳሚውን ስፍራ የያዙት ሁለቱ ሀገሮች የደረሱትን ይህን ስምምነት ፕሬዚዳንት ባራክ ኦባማ ግዙፍ ነገር ግን ሊሳካ የሚችል ብለውታል። ቻይና ወደ አካባቢ አየር የምትለቀውን የካርቦን ብካይ ጋዝ መጠን በፈጣን ሂደት ለመቀልበስ ፕሬዚደንት ሺ የሙያ ቡድናቸውና መንግሥታቸው ላሳዩት ቁርጠኝነት አድናቆቴን ለመግለጽ እወዳለሁ። የስምምነቱ ዜና ይፋ መሆን የከባቢ አየር ጠባይ ለውጥን አስመልክቶ በሚካሄዱ ዓለም አቀፍ ድርድሮች ዙሪያ በዩናይትድ ስቴትስና በቻይና መካከል የነበረውን ዓመታት የዘለቀ ልዩነት ተቋቁሞ በአየር ንብረት ጠባይ ለውጥ ላይ ትኩረት ከሚያደርገውና በሚመጣው ዓመት ፓሪስ ላይ ከሚካሄደው የተባበሩት መንግስታት ጉባኤ አስቀድሞ አንዳች አቀጣጣይ በመሆን ያግዛል የሚል ተስፋ ሁለቱ አገሮች ማሳደራቸውን ዘገባዎች አመላክተዋል። ተያይዞም በሌሎች ዓለም አቀፍ ፈተናዎችም ዙሪያ ከሌሎች አገሮች ጋር በመተባበር የመስራት ፍላጎት ያላቸው መሆኑን ነው የቻይናው ፕሬዚዳንት ሺህ ያስረዱት። ቻይና እያደገችና እየበለጸገች በሄደች መጠን ከዓለም አቀፍ ኃላፊነቶቿም የመሸከም ድርሻዋን በአንጻሩ ከፍ ታደርጋለች ነው ያሉት ፕሬዚዳንት ሺህ። በከባቢ አየር ጠባይ ለውጥ ላይ የተነጣጠረው ስምምነት ዩናይትድ ስቴትስና ቻይና ከደረሱባቸውና ይፋ ከተደረጉት በርካታ ስምምነቶች አንዱ ብቻ ነው። ሁለቱ አገሮች ኢቦላን ለመዋጋት በተያያዘውም ጥረት አቅማቸውን እንደሚጠቀሙ ፕሬዚዳንት ሺ ጨምረው ገልጠዋል። ምንም እንኳን ዓለም አቀፉን የኢቦላ ወረርሽኝ ለመዋጋት በተሰጠው የመጀመሪያ ምላሽ ዘግይታ አለች ሲሉ አንዳንዶች ቻይናን ቢተቹም አገራቸው በአሁኑ ሰዓት ሶስት መቶ ባለሙያዎችን ወደ ምዕራብ አፍሪቃ ማሰማራቷንና ከአንድ መቶ ሚሊዮን ዶላር በላይ ለዘመቻው መለገሷን ፕሬዚዳንቱ አመልክተዋል። በሌላ በኩል ሁለቱ አገሮች ሌሎች ተላላፊ በሽታዎችን ለመዋጋትና በመላው አፍሪካ የኤሌክትሪክ አቅርቦትን ለማዳረስ ተባብረው ለመስራትም ተስማምተዋል። በአፍጋንስታን ጉዳይና እንዲሁም ራሱን እስላማዊ ግዛት በማለት የሚጠራውን ጽንፈኛ ቡድን የመሳሰሉ ዓለም አቀፍ አሸባሪዎችን ለመዋጋት ትብብራቸውን ለማጠናከር በሚያስችሉ መንገዶች ላይ መነጋገራቸውንና ከስምምነት ላይ መድረሳቸውን የዩናይት ስቴትሱ ፕሬዚዳንት ኦባማ አስታውቀዋል። ቻይናና ዩናይትድ ስቴትስ አንዳቸው በሌላቸው ላይ ሊያሳድሩ የሚሹትን ትምምን ለማጎልበትም ዋና ዋና ወታደራዊ እንቅስቃሴዎችን በሚነድፉበት ወቅት ስለ እርምጃው ምንነት አንዳቸው ለሌላቸው ማሳወቅን፣ የወታደራዊ አውሮፕላኖችን ደህንነት አጠባበቅና የባህር ላይ ግጭቶችን የሚመለከቱ ደንቦችን ጨምሮ በሁለቱ አገሮች ጦር ሰራዊቶች መካከል ስምምነቶች መደረሳቸውን ደግሞ ፕሬዚዳንት ሺ አስታውቀዋል። ፕሬዚዳንት ኦባማ ለሶስት ቀናት የሥራ ጉብኝት ወደ ቤይጂንግ ከማቅናታቸው አስቀድሞ ጉዟቸው በእነኚህ ሁሉ ጉዳዮች ዙሪያ ስምምነት ይደረሳልና ንግግሩም ይህን ያህል ፍሬያማ ይሆናል የሚል እምነት አልነበረም። ይሁን እንጂ የቻይናን የሰብአዊ መብት አያያዝ፣ አነስተኛ ቁጥር ያላቸውን ጎሳዎቿን አስመልክቶ በምትከተለው ፖሊሲና እንዲሁም በውጭ አገር ጋዜጠኞች ላይ ያላትን የቁጥጥር አሰራር የማጥበቁ አዝማሚያ አስመልክቶ በሁለቱ አገሮች መካከል ያሉ ልዩነቶች አሁንም እንዳሉ ነው። ሚስተር ኦባማ በሰጡት አስተያየት ከቻይናው አቻቸው ጋር ባደረጓቸው ውይይቶች ዋሽንግተን እንዲጠበቁ ስትል የምታስተጋባቸው ነጻነቶች ኒውዮርክም ይሁን ፓሪስ፣ አሊያም ሆን ኮንግ በይዘታቸው ለምን የሰብአዊ ፍጡሯን ሁሉ ናቸው ብላ እንደምታምን አጉልተው ማንሳታቸውን አመልክተዋል። ከዛሬ የዓለም ድንቅ ሥራዎች አንዱ ወደ ሆነ ርዕስ እንሸጋግራለን። በተከታዩ ርዕስ ፊሌ ተብላ የተሰየመች ንብረትነቷ የአውሮፓ የጠፈር ኤጀንሲ የሆነ መንኮራኩር ሕዋ ውስጥ ከምትገኝ አንዲት ቀደም ብላ ከተላከች የአውሮፓ ሕብረት ማምጠቂያ መደብ ተወንጭፋ በልማድ ጅራታም ኮከብ እየተባሉ ከሚጠሩ የተፈጥሮ የሰማይ አካላት ወይም ኮሜቶች በአንዷ ላይ አርፋለች። ተልዕኮው ያለመሳካት እድሎች የሰፉበት በብዙ አስጊ ሁኔታዎችና አደጋዎች ተከቦ የነበረ ቢሆንም ፊሌ አድራሻዋ ላይ በአዲስ አበባ የጊዜ አቆጣጠር ከምሽቱ አንድ ሰዓት አካባቢ ከሁለት ሰዓት ተኩል ጥቂት ቀደም ብሎ ማለት ነው። በድል ስትቀመጥ የሰው ልጅ በዚህ ሁለንተና በሆነው ጠፈር ምርምር ጥረት ውስጥ ታሪክ ሰራ ሲሉ ሳይንቲስቶቹና የአውሮፓ የጠፈር አስተዳደር ባለሥልጣናት በደስታ ፈንድቀዋል። ዝርዝሩን ቆንጅታ እያይዛለች። ሮዜታ ተብላ የምትጠራው የዛሬቱን አነስተኛ የምርምር መንኮራኩር ተሸክማ ከመሬት የተነሳችው እናት የጠፈር መርከብ ወደ ሰማይ የተለቀቀችው የዛሬ አስር ዓመት ሲሆን አሁን የምትገኝበትና አነስተኛይቱን መንኮራኩር ያስወነጨፈችበት ከመሬታችን ስድስት ቢሊዮን ኪሎ ሜትሮች ላይ የደረሰችው ባለፈው ነሐሴ ወር ነበር። ሮዜታ የጠፈር መርከብ የምትገኝበት ስፍራ ከመሬት እስከ ፀሐይ ያለውን ርቀት አርባ ጊዜ ይሆናል። መሬት ከፀሐይ የምትርቀው ወደ አንድ መቶ ሀምሳ ሚሊዮን ኪሎ ሜትሮች አካባቢ ነው። ሮዜታ ባለፈው ነሐሴ ወር በላከችው በኮሜቷ የመጀመሪያ ከቅርበት የተነሳ ፎቶ ሳይንቲስቶች የተዘበራረቀ የአለትና የበረዶ ክምር መመልከታቸውን የስምሪቱ ዲሬክተር አንድሪያ አኮማዞ ተናግረዋል። የኮሜቷ ወለል እጅጉን አባጣ ጎርባጣና ዝብርቅርቅ ነው። እንደዚያ መሆኑን ነው ሁላችንም የተመለከት ነው። መንኮራኩሯ አንድ ግዙፍ ክምር አለት የነካች እንደሆነ ክንብል ልትል ትችላለች ሲሉ ሳይንቲስቱ ስጋታቸውን ገልጸው ነበር። አስቀድመው ኮሜቶች ወይም ጅራታም ኮከቦች ገና መጀመሪያ ላይ ፕላኔቶች ሲፈጠሩ የተራረፉ ቅንጥብጣቢዎች በመሆናቸው እጅግ በጣም ያስገርማሉ። በአመዛኙ አካላቸውን በረዶ ነው። ሳይንቲስቶች ታዲያ የመሬት የውሃ ምንጯ ምናልባትም የሕይወትን ዘር ራሱን በምድራችን ላይ የዘሩ እነሱ ሊሆኑ ይችላሉ ነው የሚሉት ከዚች ጅራታም ኮከብ ከ ቹሪሚዮቭ ጌራሲሜንኮ ወለል የሚለቀመው መረጃ ሳይንቲስቶች ከአሁን ቀደም ከቅርብ ርቀት አጥንተውት ከደረሱበት ጋር ሲደመር እውቀታችንን ያዳብራል ይላሉ። በአውሮፓ የጠፈር ኤጀንሲ የጠፈር ተልዕኮዎች አፈጻጸም ኃላፊው ፓኦሎ ፌሪ ዙሪያዋን እየተሽከረከሩ መለካት፣ ፎቶ ማንሳት የጋዟን መጠን የአቧራውን ልክ መመዘን ብቻ አይደለም። ወለሏ ላይ ሆኖ ለሮዜታ ይሄው ይህንን ነው የምትመስለው፣ ከስሯ ደግሞ የሚታየው ይሄ ነው ብሎ መልእክት ያስተላልፍላታል። ስለዚህ ተጨማሪ ሳይንሳዊ መረጃ ያቀብላል ማለት ነው። የጠፈር አሳሿ ፊሌ በዚህ በተሳካ ሁኔታ ኮሜቷ ላይ ማረፏ ስምሪቷ የኮሜቷን ህይወት ካለውና ህይወት ከሌለው መሰረት የተነሱ አፈጣጠሮቿን የሚመረምሩ ዘጠኝ ሳይንሳዊ ጥናቶች ታካሂዳለች። ሃራልድ ክሮገር የኮሜቷን የውስጥ አካላት በድምፅ ሞገድ አማካኝነት መርምሮ የሚካሄድ የዚህ ሙከራ ዋናው አጥኚ ናቸው። አሳሿ አንዱ እግሯ ላይ የድምፅ ሞገድ የሚለቅ አካል አላት። እናም በኮሜቷ ወለል ላይ ሲያልፉ፣ ሌላኛው እግሯ ላይ ድምፁ ይሰማል። ስለዚህ የአፈሯን ሜካኒካዊ ባህሪ የኮሜቷን ዋናውን ውስጣዊ አፈጣጠር የሚያሳየን መረጃ ልናገኝበት እንችላለን። ሮዜታ ላለፉት ሶስት ወራት ስልሳ ሰባት ፒ ቹሪየም ኦቭ ጌራሲሜንኮ ተብላ በምትጠራውና ህዋ ውስጥ በከፍተኛ ፍጥነት በምትም ዘገዘገው የተፈጥሮ ኮሜት ምህዋር ውስጥ ገብታ አብራት ስትከንፍና ስትሽከረከራት ቆይታለች። ከሰባት ሰዓታት ጉዞ በኋላ ኮሜቷ ላይ እንድታርፍ ከእናቲቱ ከሮዜታ የጠፈር መርከብ ላይ የተነሳችው ፊላይ መንኮራኩር ኢላማዋ ላይ በሰላም አርፋ ዓለምንና የሳይንሱን ማህበረሰብ እያስፈነደቀች ነው። በጠፈር ምርምር ታሪክ የሰው ልጅ በተምዘግዛጊ የሰማይ አካል የራሱን መሳሪያ ሲያስቀምጥ የዛሬው ለመጀመሪያ ጊዜ ነው። ወደ መጨረሻው የመጽሔት ዘገባ እናልፋለን። ትናንት ማክሰኞ በዩናይትድ ስቴትስ የአርበኞች ቀን ቬተራንስ ደይ ተከብሮ ውሏል። የመጀመሪያው የዓለም ጦርነት ያበቃበት መቶኛ ዓመት ከዚህ በዓል ጋር ኩታ በመግጠሙ የማስታወሻ ሥነ ሥርዓቱን በእጅጉ አድምቆታል። ትናንት ማምሻውን ታዋቂ አሜሪካውያን ሙዚቀኞች በዋሽንግተን ዲሲ ታላቅ የሙዚቃ ዝግጅት አቅርበዋል። በዚህ ትዕይንት የዩናይትድ ስቴትስ ጦርን ያገለገሉ ወንዶችና ሴቶች ከነ ቤተሰቦቻቸው ተገኝተዋል። ዘገባው የአራሽ አራብ ሳዲ ነው። ሄኖክ ሰማ ግዜር ያቀርበዋል። ትናንት ማምሻውን በዋሽንግተን ዲሲ እምብርት በሚገኘው መናፈሻ ናሽናል ሞል የአርበኞች ቀንን ለማሰብ የተሰናዳው የሙዚቃ ዝግጅት ኮንሰርት ፎር ቫለር ልዩ ድንቅ፣ ታይቶ የማይታወቅ የሚል ስም የተሰጠው የታዳሚ ቁጥርም እጅግ የበዛበት ነበር። በኤችቢኦ ቴሌቪዥን ጣቢያ በቀጥታ ተላልፏል። ጄኒፈር ሃዲሰን ዝግጅቱን በዩናይትድ ስቴትስ ብሔራዊ መዝሙር ደ ስታር ስፓንግል ባነር አስጀመረች። ታዋቂው ኮሜዲያን ጂሚ ፎክስ ታዳሚውን መዝሙሩን በኅብረት እንዲዘምር ዩኤስኤ ያለ ሲያበረታታ ነው የሰማ ነው። ተከታትለው ደግሞ ሜታሊካ፣ ብሩስ ስፕሪንግስቲን ደ ቦስ፣ ዴቭ ግሮል እና ዛክ ብራውን የጸረ ጦርነት መዝሙር ፎርችኔት ሰንን አዜሙ። የሙዚቃ ዝግጅቱ ለታዳሚው ነጻ ቢሆንም ከዝግጅቱ በስፖንሰርሽፕ እና በቴሌቪዥን የተገኘው ገቢ ከጦርነት ተመላሽ ሰራዊት አባላትን ለመርዳት የሚውል ይሆናል። በቴሌቪዥን ጣቢያው ኤች ቢኦ፣ ቼዝ ባንክ፣ የቡና መጠጥ በመላ ሀገሪቱ የሚሸጠው ስታርባክስ ድጋፍ ሰጥተዋል። የስታርባክስ ዋና ስራ አስፈጻሚ ሃዋርድ ሹልትስ በእጅጉ ልብ የሚነካ ነው። አገራችን እንዲህ በአንድነት ልዩነቶችና፣ የሚሰሩ ወይም የማይሰሩ ሂደቶችን እንዲሁም ንግግሮችን ለይተን በህብረት በመሆናችን በእውነቱ ያስደስታል። በሙዚቃ ዝግጅቱ መካከል በጦርነት ጉዳት የደረሰባቸው አሜሪካዊ ወታደሮች ታሪክ ይታወሳሉ፣ ይዘከራሉ። ኬሊ መኮይ በኢራቅ በምትመራው ሰራዊት ላይ የደረሰውን የደፈጣ ጥቃት እንዲህ ትገልጻለች። የጠላት ጦር ከላሽንኮቭ በመተኮስ እኛን መጠቃት ጀመረ። እኔ ሁለቱን በኤም አራት መሳሪያ ተኩሸ የገደልኳቸው ከምንንቀሳቀስባቸው አራት ተሽከርካሪዎች ሶስቱ ጉዳት ደረሰባቸው። ወደ ደፈጣ ጥቃቱ በመገስገስ ጓዶችን ማዳን ነበረብኝ። በርካታ ጀብዱ የፈጸሙ ወታደሮች ታሪክ ታስቧል። አሜሪካውያንም ለእነዚህ አገልጋዮቻቸው ክብር ሰጥተዋል። የተከበራችሁ አድማጮች፣ የዜናና የትንታኔው ክፍለ ጊዜ ተጠናቋል። በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የረቡ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ወደ ሁለተኛው አጋማሽ ተሸጋገርን። ኢትዮጵያውያን በአሜሪካ የኢትዮጵያውያን በአሜሪካ ፕሮግራም አዘጋጅና አቅራቢ አዲሱ አበበ ስቱዲዮ ውስጥ አብሮን ይገኛል። አዲሱ ለምን ተገኘ ስቱዲዮ ሮግራምላቀር እነሆ መድረኩ ያንተ ነው። እንግዲህ የዛሬው ዝግጅቴ ባለፈው ሰኞ እናንተም እንደገለጻችሁት በዳላስ ወይሊ ከተማ ከወር በላይ ጠፍታ መጨረሻ ላይ ላለመታደል ሆኖ ሞታ ስለተገኘችው ኢትዮጵያዊት አልማዝ ገብረ መድን ይሆናል። ከዚያ በፊት ግን ሰሎሞን እንዲትም አንድ ለአድማጭ የምናቀረው ነገር አለ። ስለ ቬጋስ ኢትዮጵያውያን ያቀረብኩት ዝግጅት ሁለት የመቋረጡ ይታወሳል። ነገሩ የቴክኒክ ጉዳይ ቢሆንም በቅድሚያ ግን በተለይ ቬጋስን በአጠቃላይ ደግሞ የፕሮግራሙን አድማጮች ይቅርታ ጠይቃለሁ። ዛሬም ልመለስበት ነበር ግን አንዳንዱ ወቅቱ ያለፈበት ስለሚሆን ትቸዋለሁ። ግን የቬጋስ ነገር በጣም የሚገርም አጋጣሚ ነው። ለማንኛውም በቃለም ለልሱ የቀረቡትን እንግዶችንና ሌሎችንም የሚክስ ዝግጅት ለማቅረብ እንደሚሞክር ቃል ገባለሁ። ወደ ዳላሱ ጉዳይ ልውሰዳችሁ። ጠዋት ወደ ሥራ ለመሄድ ከቤቷ እንደወጣች ሳትመለስ የቀረችው ወይዘሮ አልማዝ ገብረ መድን ከ38 ቀናት በኋላ ከነመኪናዋ ኩሬ ውስጥ ገብታ ሞታ መገኘቷን ሰኞ ቅድም እንዳልኩት ተገልጧል። ከፈላጊው ቡድን ውስጥ የሁለቱን ሰዎች ወይም ሁለት እንግዶችን አወያይቻለሁ። የቅርብ ቤተሰብ አባል የሆኑት አቶ ፈየራ ሚልኬሳንና የዳላስ ኮሚኒቲ ሬዲዮ አዘጋጅና አቅራቢ ዘውገ ቃኘውን ቀላል አይደለም። አቶ ፈየራ፣ ይገባኛል። ከባድ ሀዘን ነው። ለመሆኑ ቤተሰቡ እንዴት ተቀበለው ይሄን ነገር? በጣም ነው ያዘን። ነው የአልማዝ ፍለጋ ረጅም ጊዜ ቢወስድም ተስፋችን የቤተሰብ ተስፋ የነበረው አንድ ቦታ በሕይወት ተገኝታ ወደ ልጆቿ ወደ ቤተሰቧ የምትመለስ ተስፋ ነው የነበረው። በዚህ ሁኔታ መገኘቷ በጣም አሳዝኖናል። ከመገኘቷም አልፎ ደግሞ በዚች ርቀት ውስጥ በቅርብ በዛው ሰፈር ውስጥ ውሃ ውስጥ እያለች አምስት ሳምንት መሆኑ እና ከፖሊስም አልፎ እኛ በቀጠርነው ፕራይቬት ኢንቨስቲጌት ተሮች ሀይል ብቻ መገኘቷ የበለጠ የሚያጠያይቅ ና የሚፈታተን ነገር ነው ይሄ ባይደረግ ሲኖሮ የዚህ አይዲያውን ባይኖር ኖሮ አቂሙ ባይኖር ኖሮ ሮች ለመጠቅ የሚያሳስብ ነገር ነው በጣም የሚያስቆጣ ነገር ነው ሰኞም እንደነገርከን ዘውገ ማህበረሰቡ ኮሚኒቲ ሴንተሩ ሀላፊው አቶ ብርሃን ጭምር ህብረተሰቡን አስተባብራችሁ ገንዘብ ተዋጥቶ ነው የግል መርማሪ የተቀጠረው እና ምናልባት ይሄ ባይደረግ ኖሮ ወይዘሮ አልማዝ ልማዝ አስክሬኗ አይገኝም ነበር። ቀደም ሲል አትፈይራም ጠቀስ አድርጓልና ጥረቱ እስከምን ነበር? እዚህ አካባቢ የሚገኙት ኢትዮጵያ ኮሚኒቲ አባሎች በኢትዮጵያ ኮሚኒቲ ጋር መረዳጃ ማህበር መሪነት ችግሩ እንደደረሰ በቤተክርስቲያን ስብሰባ ተደርጎ በተዋጣው ገንዘብ አንድ ሰው ጥቆማ አደረገ እንደሆነ ለመክፈል ነበረ። እንደገና የእሷ የመገኘት ነገር እየራቀ በመሄዱ የፖሊሶቹ ሁኔታም በእርግጥ የሚገባውን ያህል ትኩረት ሰጥተዋለሁ የሚለውም ጥርጣሬ በኮሚኒቲው አመራር እና በዚህ አካባቢ የሚገኙ ኢትዮጵያውያን ላይ ስላደረ የግል መርማሪ በመኖሩ ምክንያት በመቀጠሩ ምክንያት ነው እንግዲህ እዚህ ደረጃ ልንደርስ የቻልነው። አሁንም በዚህ አካባቢ የሚገኙ ኢትዮጵያውያን እንደዚህ ሀገር ነዋሪነታችን እህታችን ላይ በደረሰው ችግር ፖሊስ በቂ ትኩረት አድርጓለሁ የሚለው ጉዳይ አጠያቂ ስለሆነ አቶ ፈየራ ቀደም ጠቀስ እንዳደረገ ወደፊት በዚህም ላይ ለመግፋት እና ቢቻል ቢቻል የፖሊስ ዲፓርትመንቱ ጉዳዩን በትክክል አለማካሄዱን አምኖ ይቅርታ እንዲጠይቅ ካልሆነም በእኛ በኩል ያለንን ቅሬታ በግልጽ ለማሰማት እና ወደፊት እንዲህ አይነት ነገር እንዳይደረግ ድምጻችንን በደንብ ለማሰማት ተዘጋጅተናል ህጉን ከሚያውቁ ሰዎች ጋር በመወያየት እስቲ ሁኔታውን ግለጥልን አቶ ፈየራ እንዴት ነው የተገኘችው ሰውነቷ ላይ የተጎዳ ነገር አለ የቆሰለ ነገር የመኪናውስ ሁኔታ ተገለባብጦ ነው እዛ የገባው ወይንስ ሰው ገፍቶት ነው ወይንስ እሷ የሆነ ችግር ደርሶባት መቆጣጠር አቅቷት ነው ሁኔታውን ብትገልጥልን ምናልባት አንዳንድ እንደ ለግምት የሚረዳ ነገር ይገኛል አሁን እንግዲህ ሁኔታውን በጥልቀት ለመግለጽ የደረሰን የኦፊሻል ሪፖርትም የለም። የሜዲካል ኤግዛሚኔሽን ኦፊስ መርምሯል። ፋዘር ምርመራ ደግሞ የሚረዱ መረጃዎችን ወስደዋል። የእነሱ ሪፖርት አንድ አስራ አምስት ቀን ይወስዳል ለፖሊስም ለማስረከብ፣ ለእኛም ለመስጠት። ከዛ የበለጠ ከዶክተሩ ጋር አልተገናኘንም። መደወልና የመገናኘት ፕላን አለን ለመጠየቅ። የአስክሬን ምርመራም አልተደረገም ተደርጓል። አታፕሲ ተደርገዋል። አታፕሲው አልቋል። አስከሬን ተሰጥቶናል። ምርመራቸው ግን አላለቀም። የመኪናውን እየቀኝ ሁሉም እንዳየ ነው። ፊት ለፊቱ በጣም የተገጨ ከሌላ መኪና ይሁን አናቅም። ፊት ለፊቱ በጣም የተገጨ ተጎዳ ነው የሚመስለው ሲወጣ እና መኪናውም ፕላንትና ነበረ የዋል ፖሊስ ዲፓርትመንት ሊመረምር ያቀደው የእሱም ውጤት አልደረሰንም። እንግዲህ የወይዘሮ አልማዝ አስክሬንስ እንዴት ነው ስትረከቡት? የመቁሰል ሰውነት ኋላ የሆነ የታየ ነገር አለ? ያሳዝናል። አቶ አዲሱ ለማየትም ይህ በሚያስችል ሁኔታ ስላልነበረ ማየት አልቻለን። ይሄ ኩሬ ዘውግ ወደ እንትን ወደ መስሪያ ቤቷ የሚወስድ ቦታ ላይ ነው ያለው። ነው የመስሪያ ቤቷን አቅጣጫ አስለውጧል። ኩሬው ሁልጊዜ ወደ ፋይቭ ከጠዋቱ አስራ አንድ ሰዓት አስራ አንድ ሰዓት ላይ ከቤቷ ተነስታ ወደ ስራ የምትሄድበት መንገድ ነው። መንገዱ ሁለት መሄጃን ማምጫ ላይ ነው ያለው። ጠባብ መንገድ ነው። ምናልባት ከሁለት ከሶስት ማይል አይበልጥም ከቤቷ ርቀት እና እዛው አጠገቧ ግን ሲገኝ ፍልፍለጋው ግን ያንን እንዴት ቸል እንዳለው ነው እንደው ያልገባኝ የፖሊሱ ፍለጋ። ደግሞ መኪናው ሲገባ ምናልባት ከምናምን ጋር ከተጋጨ እኮ ቦታው ላይ የሆነ ነገር መገኘት አለበት። የፍሬን የመያዝ ምልክት ወይም ደግሞ አጠገቡ ያለውን የመሰባበርና የመግጨት የመሳሰል ምንም ነገር የለም። ምንም ነገር የለም ለማለት አስቸጋሪ ነው። በተለይ ከትላንትና በስቲያ አንድ እዚሁ ሀገር ያለ ቴሌቪዥን ጣቢያ መግለጫ የሰጠች አሜሪካዊት ይህንን ነገር ጠርጥሬ ነበር፣ እያለቀሰች ነበር የምትናገረው። በቴሌቪዥን ለጋዜጠኞች መግለጫ የሰጠች ተናግሬ ነበረ፣ ይህን አካባቢ ፈትሹ በማለት ደጋግ ቅድሜ ነገራቸው ነበረ። የሰማኝ ሰው የለም። ለፖሊሶችም ተናገረ ነበር ነው ያለችው። ምናልባት ኮሚኒቲ ወይ ማህበረሰቡ በፖሊስ ምርመራ ላይ እንደው የሚያደርገው ክትትል ወይም ጥየቃ አይኖር ይሆን? አቶ ፈየራ ቤተሰብ በዚህ ላይ ምን ይለዋል? ምን አስባችኋል? ማታ ሰብሰብ ብለን ነበር፣ ወደፊት ምንድነው መደረግ ያለበት የሚለው። እኔም ለነሱ ሲሳይን ለማማከር፣ ሲሳይ ባለቤቷን ማለት ነው። በእውነቱ ከሆነ ከዚህ በኋላ ፖሊስን በመክሰስ ወይ ሌላ አክሽን የሞት የወሰድ ፍላጎት የለውም፣ ግን ኮሚኒቲው ይሄንን ኬዝ ወደ ካውንስሉም ሆነ ወደ ፖሊስ ወስዶ እንዲህ አይነት ስህተት ወደፊት እንዳይደገም ለሚያደርገው ጥረት ይሄንን ኬዝ እንደ ኤግዛምፕል መውሰድ እንደሚችሉ ሮል፣ ግን በእሱ በኩል ማድረግ የሚፈልገው ጥረት ካሁን በኋላ እንደሌለ ነው የነገረኝ። ስህተት መሆኑን መጀመሪያ ግን ማመን አለባቸው። አምነዋል፣ እንደ ስህተት ነው ብለው ትላንትና ስብሰባችን እንግዲህ ላይ እንዳሉት እነሱ ማግኘት አለመቻላቸውን ዲሳፖይንትድ ሆነዋል። ተስፋ ተስፋ ቆርጠዋል። ማግኘት እንደነበረባቸው ተናግሯል። ስህተት ወይም ደግሞ አፖሎጂ አላየንም እስካሁን ድረስ። ቤተሰቧ እንዴት ነው በዚህ ጉዳይ ላይ ባለቤቷ፣ ልጆቿ፣ በተለይ ደግሞ ወላጅ እናቷ ስለሆኑ ተጽናኑ እየበረቱ ነው? አዎ እንግዲህ እየበረቱ ነው። የአምስት ሳምንት ማዘን እና ሌት ተቀን እንቅልፍ ማጣት መጠበቅ በጣም ይጎዳል። እየበረቱ ነው። ዘውግ ቀብር ስነስርዓት የታቀደ ነገር አለ እዚህ ነው ወይስ ኢትዮጵያ ይሄዳል? የመሳሰለ ምን ተነጋገራችሁ በዚህ ላይ? የምትሰሩ የኮሚቴ አባላት ከቤተነ እዚሁ ዳላስ ነው የሚደረገው። እነገ ሀሙስ ነው። ቱ ፈይራ በሲሳይና በቤተሰቡ ስም እየደወሉም በዚህ ጉዳይ ኮንሰር ሆነው እየደወሉ በኢሜይል፣ በፌስቡክ ሀዘናቸውን ለገለጹ ው መላው ኢትዮጵያ ማህበረሰብ፣ ጓደኞች ምስጋና እናቀርባለን። በጸሎት በሀሳብ አብሮ ለሆኑ ሁሉ ምስጋና እናቀርባለን። እግዚአብሔር ከቤተሰቡ ጋር ይሁን ያጽናናቸው። ነው ምንለው። መልካም እግዚአብሔር ያጥናችሁን እላለሁ። እንደሆነ በነገራችን ላይ መኪናውም ወጥቷል፣ አስክሬንም ተገኝቷል እና ወይዘሮ አልማዝ ይዛ ከነበረችው እቃዎች እንደ ስልክ የመሳሰሉ ቦርሳ ሁሉ በሙሉ ተገኝቷል እንዳለ እርግጠኛ ነኝ አስከሬኑን ስታዩ መደናገጥ አለ። በደንብ ላትፈትሹ ትችላላችሁ። እና ሆኖ ከሆነ ማለት ነው ዘጎ ወይም አቶ ፈይራ እንዳችሁ አቶ ዘውገ ትላንትና እንዳሉት መኪናው ሰኞ ዕለት እንዲደርቅ ነበር የተደረገው። ትላንትና ነበረ ሊመረምሩ የነበረው። ዛሬ ወይ ነገ ነው እንግዲህ ማወቅ የምንችለው እዛ ውስጥ። በዛን ሰአት ግን ሰኞ ስንጠይቅ አላዩትም። እነዚህ ነገሮች ቦርሳም፣ ስልክም ግን ከመኪናው ፍተሻ በኋላ እንደሚያገኙ ተስፋ ያደርጋል። እግዚአብሔር ያጥናችሁ። አቶ ፈይራ፣ አቶ ዘውገ አመሰግናለሁ በጣም። ተከታዩ ዝግጅት ዲሞክራሲ በተግባር ነው። ሶማሊያ ውስጥ እንደገና የተፈጠረው የፖለቲካ ውጥረት የሀገሪቱን የወደፊት ጉዞ ሊገታ ወይም አሁን ከደረሰችበት የመረጋጋት ጎዳና ሊያፈናቅላት ይችል ይሆን ወይ የሚል ስጋት አሳድሯል። የሶማሊያ ምክር ቤት ትናንት ማክሰኞ በጠቅላይ ሚኒስትሩ ላይ የእምነት ማጣት ክርክር እንዲከፈት ፕሬዚደንቱ ባቀረቡት ጥያቄ መነሻነት ጉዳዩ ፓርላማ ውስጥ ሲነሳ በእንደራሴዎቹ መካከል ሁከት መፈጠሩ ተዘግቧል። በፓርላማው የአንደኛው ወገን ደጋፊ ድምፅ እንዳይሰማ ለመሸፈን ሌላው ወገን ጩኸት ሲያሰማና ባዶ ሲኒና ኩባያ ሲወረውር መስተዋሉም ተገልጿል። እና ሁኔታው ወዴት ሊያመራ ይችላል? እስካሁን ብዙ ሺህ ህይወት የጠፋበት ሚሊዮኖች የተሰደዱበትን መጠኑን ለመገመት የሚከብድ ንብረት የወደመበትና መንግሥት ተጨናግፎ ሀገር የፈረሰችበትን ሁኔታ ለመቀየር በዓለም አቀፍ ደረጃ በብርቱ የተደከመበት የሶማሊያው የሰላም ጥረት በውን ሊከሽፍ ነው። ሶሎሞን ክፍሌ የአካባቢውን ሀገሮች ፖለቲካ በቅርብ የሚከታተሉ ባለሙያ አነጋግሯል። እንግዳዬ አቶ ጃዋር መሐመድ ናቸው። አቶ ጃዋር በኒውዮርክ የኮሎምቢያ ዩኒቨርሲቲ የድኅረ ምረቃ ተማሪ ናቸው። በቀጥታ ወደ ውይይቱ ከማለፌ በፊት አድማጮች፣ ከሰሞኑ ዜናዎቻችን እንደተረዳችሁት የሶማሊያው የፖለቲካ ውዝግብ ተባብሶበታል። እንዲያው የትላንቱን በምክር ቤቱ ውስጥ በእንደ ራሴዎቹ መካከል የታየውን ብልሹ ተግባር ብንወስድ አስደንጋጭ መሆኑን እንገነዘባለን። አፈ ጉባኤው የዕለቱን ስብሰባ ለመዝጋት የተገደዱት በጠቅላይ ሚኒስትሩ አብዱል ወሊ ሼህ አህመድና በፕሬዝደንቱ ደጋፊዎች መካከል ፉጨትና ጩኸት አልፎም ቁሳቁስ እያነሱ እስከ መወራወር በመድረሳቸው ነው ለዚህ ሁሉ መነሻው ደግሞ ምክር ቤቱ በጠቅላይ ሚኒስትሩ ላይ በተነሳው የእምነት ማጣት ሐሳብ ላይ ክርክር ከከፈተ በኋላ ነው አፈ ጉባኤው ውይይቱን ሲዘጉም መቼ እንደሚቀጥል አላሳወቁም ወደ እርሶ ልምጣ አቶ ጀዋር ምን ያህል ያሰጋል በአሁኑ ወቅት በሶማሊያ የተፈጠረው የፖለቲካ ውዝግብ እንግዲህ ይሄ ውዝግብ ሁለት ይዘት አለው። አንደኛው የፖለቲካዊ ውዝግብ ነው። ይህ ማለት እንግዲህ የፖለቲካ በሶማሊያ ውስጥ ለረጅም ጊዜ የቆየው የፖለቲካ ክፍፍል እንደ ቀጠለ መሆኑ ነው የምናየው። በሌላው መልኩ ደግሞ ለሀገሪቷ ፈሪ ቀዳል የተባለው አዲሱ ህገ መንግስት ለችግር መንስኤ ሆኖ እንደቀረበ ነው የምናየው ይሄ ሁኔታ በተለይ በሁለት ሺህ አስራ ስድስት ከሁለት ዓመት በኋላ ሙሉ የሽግግር መንግስት እና ዲሞክራሲያዊ መንግስት እናቋቁማለን ተብሎ እየተሰራ ላለበት ሂደት ትንሽ ችግር እንደሚፈጥር እናያለን። ሆኖም ግን ወደ መጥፎ ሁኔታ ሊያመራ ይችላል ብዬ አላስብም። በሶማሊያ የሰላም ጥረት ሲከሽፍና ሀገሪቱ ወደ እርስ በርስ ግጭት ስትገባ በተደጋጋሚ የታየ ጉዳይ ነው እንዳሉት፣ አሁን ያለው ሁኔታ ግን ከቀደምቱ በምን ይለያል? ከዚህ በፊት የነበሩ በተለይ በጎሳ ተከፋፍለው የመጣላት የፖለቲካ አመራሩ ከጊዜ ወደ ጊዜ የመለዋወጥ ሁኔታ እንደቀጠለ ያለው አሁን፣ ይሄ አዲሱ ህገ መንግስት እንግዲህ ለመጀመሪያ ጊዜ ለፈተና ሲቀርብ ነው። ይሄ የዚህ ችግር ትልቁ ምንጭ እኮ ህገ መንግስቱ ነው። ህገ መንግስቱ ለሁለት ሰዎች ኦልሞስት ተመጣጣኝ የሆነ ስልጣን ሰጥ ፕሬዚደንቱ አለ፣ በፕሬዚደንቱ ስር ደግሞ ጠቅላይ ሚኒስትሩ አለ። ፕሬዚደንቱ ጠቅላይ ሚኒስትሩን ይሾማል ይላል። ጠቅላይ ሚኒስትሩ ደግሞ የሚኒስትር የሚኒስትር አባላቶቹን ይሾማል ይላል። አሁን በብዙ ሀገሮች ውስጥ ይሄ የፕሬዚደንትና ጠቅላይ ሚኒስትር ያለበት ስርዓት ሲቋቋም ሁሌም ችግር አለው። የስልጣን ገደቦቹ በግልጽ ካልተቀመጡ በስተቀር እንደ ኢትዮጵያ ባሉበት ሀገሮ ባሉ ሀገሮች ውስጥ የፕሬዚደንቱ ስልጣን በጣም ዝቅተኛ እና ሴሪሞኒያል ስለሆነ ጠቅላይ ሚኒስትሩ መንግስት መሪ ነው። ያለምንም የፕሬዚደንቱ ጣልቃ ገብነት መንግስት መምራት ይችላል። ሌሎች አካባቢ ደግሞ ፕሬዚደንቱ ሙሉ ስልጣን ተሰጥቶት ጠቅላይ ሚኒስትሩ ዝም ብሎ ስራ አስፈጻሚ የሚሆንበት ሁኔታ አለ። ሶማሊያ ውስጥ ግን እያየን ያለ ነው። ፕሬዚደንቱም ወታደሩን የመምራት ስልጣን፣ ሌሎች ትላልቅ ስልጣኖች ኤግዚኪዩቲቭ ፓወሮች ተሰጥቶታል። ጠቅላይ ሚኒስትሩም ደግሞ ካቢኔ የማቋቋምና ካቢኔ የመሻር ስልጣን ተሰጥቶታል። አሁን የጠቅላይ ሚኒስትሩ ለማን ነው የሚታዘዘው? ሚኒስቴሮቹ ደግሞ ለማን ነው የሚታዘዙት? የሚል የህገ መንግስት ጥያቄ የተነሳበት እና ይህ የህገ መንግስት ጥያቄ ደግሞ ከውስጡ ሊያወጣናል ብለው ያሰቡት የፖለቲካ ችግሮች እንደከሰታቸው ነው እያየን ያለ ነው። እና ከህግ አንጻር፣ ከሀገሪቱ ህግ አንጻር ማለቴ ነው፣ የትላንቱ በጠቅላይ ሚኒስትሩ ላይ የቀረበው የትምምን ድምፅ ሀሳብ ያስኬዳል ያስኬዳልምም፣ አያስኬድምም። ለምን መሰለህ? ቅድም እንዳልኩ ህገ መንግስቱ ትንሽ ችግር አለበት። ጠቅላይ ሚኒስትሩን ፕሬዚደንቱ ይሾመዋል። ፕሬዚደንቱ ደግሞ የሚኒስቴር አባላትን ያስቀምጣል። ጠቅላይ ሚኒስትሩን ፕሬዚደንቱ ሹሞ ፕሬዚደንቱ ማስነሳት አይችልም። ምን ፓርላማው ነው የሚያስነሳው፣ የሾመ ማስነሳት ነበረበት። ጠቅላይ ሚኒስትሩ በፓርላማ ቢሾምና ፓርላማው ሊያስነሳው ይችል ነበር። አሁን እንግዲህ ማን ነው ጠቅላይ ሚኒስትሩን ማስነሳት የሚችለው? ስልጣን የማውረጃው ፕሮሲጀር አካሄደ ትክክል ነው ወይ የሚል ጥያቄ ያስነሳል። ያ ብቻ አይደለም። ይሄ ችግር እኮ የተፈጠረው ጠቅላይ ሚኒስትሩ ከካቢኔ አባላቶቹ ከሚኒስትሮቹ ውስጥ ሁለት ለፕሬዚደንቱ ቅርብ ናቸው የሚባሉ ግለሰቦችን ከስልጣን ካስነሳ በኋላ ነው። አሁን ጠቅላይ ሚኒስትሩ ሚኒስትሮችን የመሾም እና የመሻር መብት አለው ይላል ጠቅላይ ሚኒስትሩ ህገ መንግስቱ። ጠቅላይ ሚኒስትሩ ደግሞ በፕሬዚደንቱ ነው የሚሾመው ይላል። ለሾመ ሰውዬ ታማኝ መሆን አለበት፣ ጠቅላይ ሚኒስትር ከሆንክ። ያ ማለት ፕሬዚደንቱ የሚወዳቸው ሰዎች መሻር የለበትም። ውስብስብነቱን አየኸው። በጣም ውስብስብ የሆነ ግልጽ ያልሆነ የስልጣን ክፍፍል ነው የተካሄደው። ከዚህ አንጻር አሁን ትናንትና በፓርላማ ውስጥ የተወሰነው የተወሰደው እርምጃ ሊሆን እንደሚችል ምንም የሚያጠራጥር አልነበረም። ምክንያቱም ፕሬዚደንቱ ሰውየውን ከስልጣን የማስነሳት ስልጣን ባይኖረውም በፓርላማ ውስጥ ደግሞ ማጆሪቲ ስላለው በእጃ ዙር ለማስነሳት ሞከረ። በዚህ ጊዜ የህገ መንግስት ጥያቄ ስለተነሳ ወደ ብጥብጥ እንዳሄደ ነው። ምን አቶ ጀዋር በሶማሊያ ውስጥ አሁን እየታየ ያለው ሁኔታ በመጪው ሳምንት ዴንማርክ ይካሄዳል በተባለው ጉባኤ ላይ ምን አንድምታ ይኖረዋል? ይላሉ ጉባኤውን እንደሚያውቁት በሶማሊያ ጉዳይ ላይ ከፍተኛ ምክክር ይደረግበታል ተብሎ ነው የሚጠበቀው። ኦረዲ ኮ እንደምታየው የአሜሪካ መንግስት ልኡካን ላለመላክ ወስኗል። እንግሊዝም በዛ ላይ ችግር እንደሚፈጥር ስላየ ስለገለጸች፣ ያ ጉባኤ የሚካሄድ አይመስለኝም። ምክንያቱም ያ ጉባኤ እስከዛሬ ለተደረጉ በጎ ስራዎች ወደ ላቀ ደረጃ በማሸጋገር ለሚቀጥለው ምርጫ ማለትም ለሁለት ሺ አስራ ስድስት ምርጫ ሰፋ ያለ ስምምነትና ድርድር ይካሄድበታል የተባለበት ስብሰባ ነበረ። አሁን እያየን ያለ ነው ከዚህ በፊት የተደረሱ ስምምነቶች ራሱ ስራ ላይ መዋል እንደማይችሉና ለግጭት በር እንደከፈቱ ነው። ስለዚህ የኮበናጎኖ ስብሰባ የሚካሄድም አይመስለኝም። ከተካሄደም ሊሳካ አይችልም። በአንድ ሳምንት ውስጥ ይሄን ነገር መፍታት አይችሉም። ስለዚህ ይህንን የኮበናጎኖ ስብሰባ ወደ ሌላ አሻግረው አሁን የገጠማቸውን የፖለቲካና የህገ መንግስታዊ ጥያቄዎችን እና ችግሮችን መፍታት ግድ የሚል ይመስለኛል። አንድ የመጨረሻ ጥያቄ አንስቼ አበቃለሁ። አቶ ጃዋር አይበለውና ሶማሊያ ዳግም ወደ ትርምስ ውስጥ ብትገባ በጎረቤት ሀገሮች ላይ ምን ያስከትላል ይላሉ? አሁን አየ ባለ ሁኔታ ወደዛ አይነት ትርምስ ለመግባት እድል የላቸው። ምክንያቱም የሶማሊያ የጸጥታ ጉዳይ ሙሉ በሙሉ ማለት በሚቻለው ሁኔታ በውጭ ሀይሎች እጅ ነው ያለው። በአፍሪካን ዩኒየን በኬንያ እንዲሁም በኢትዮጵያ መንግስት ወታደሮች እጅ ስላለ እነዚህ እየተጣሉ ያሉ ቡድኖች ወደ ጦር ገብተው ለመዋጋት ብዙም አቅም አይኖራቸውም። ወደዛ የሚሄዱ አይመስለኝም። ወደ ግጭት ከተገባ ግን አንደኛ ተጠቃሚ የሚሆነው አልሸባብ ነው። ባለፈው ሁለት አመታት በተለያዩ ሀይሎች በተወሰደበት እርምጃ በጣም ተዳክሞ አቅሙ እየተመናመነ የያዛቸው ይዞታዎች እየተቀነሱ የጥቃት ብቃቱም ራሱ እየቀነሰ የሄደበት ሁኔታ ነው የምናየው አየ አልሸባብ እና ሌሎች አሸባሪ ቡድኖች እዛ አካባቢ የተፈጠሩት ቀድሞውንም እንዲህ አይነት የፖለቲካ ችግር በተለይ በልሂቃኑና በአመራሩ መካከል እንዲህ አይነት ጋጠወጥ የሆነ ረብሻ መፍጠራቸው በወጣቱ ላይ ተስፋ የመቁረጥ መንገድ በማድረግ ለለውጥ ወደ ውጭ የማየትና እና በጣም ጽንፈኛ ወደሆኑ ኃይሎች ለማየት የተገደደበት ሁኔታ ያለው። ስለዚህ ይሄ ግጭት በዚህ ከተቀጠለ በቅድሚያ የሚጠቀመው አልሸባብ ነው። አልሸባብ እየጠነከረ ከሄደ ደግሞ ለሶማሊያ ብቻ ሳይሆን ለአካባቢውም አደጋ ይኖረዋል። ይህ ግጭት እየተስፋፋ ከሄደ የኢትዮጵያን ጦር የግድ ወደ ኢትዮጵያ ወደ ሶማሊያ በስፋት ማስገባት ግዴታ ሊሆን ነው ለኢትዮጵያ። ያን ብቻ አይደለም የኬንያ መንግስትም የራሱን ድንበር ለማስጠበቅ እና የራሱን የውስጥ ጸጥታ ለማስጠበቅ የአሸባብን አቅም ለመቆጣጠር ሰፋ ያለ ጦር ለማስገባት ይገደዳል። ስለዚህ እዛ ውስጥ አሁን እየተደረጉ ያሉ ልማቶች ከመጨናገፍ አልፎ የአካባቢውን የጸጥታ ሁኔታ በጣም የሚረብሽ ና የባሰ ፍጥጫ ውስጥ የሚከት ይመስለኛል። አቶ ጀዋር መሀመድ በኒውዮርክ ኮሎምቢያ ዩኒቨርሲቲ የድህረ ምረቃ ተማሪ፣ ለጊዜው በጣም አመሰግናለሁ። እኔም ከልብ አመሰግናለሁ። ተከታዩ ሴቶች እና ቤተሰብ ነው። የሴቶችና ቤተሰብ ፕሮግራም አዘጋጅና አቅራቢ ቆንጅ ታየ እጅሽ ከምን። ባለፈው ጥቅምት ወር የጡት ካንሰር ግንዛቤ ማስጨበጫ ወር እንደመሆኑ ጥቅምት በዚህ በአካባቢያችን የኢትዮጵያውያን ህብረተሰብ የልማት ካውንስል ኢሲዲሲ ለማህበረሰቡ የበሽታውን ግንዛቤ ማስጨበጫ በማለት ያሰናዳውን ዝግጅት አስመልክቶ የድርጅቱን የፕሮጀክት አስተባባሪ ወይዘሪት ቤተልሔም ማህደረ ደስታ የጡት ካንሰር መከላከል ትልቁ እርምጃ የሆነውን የማሞግራም ምርመራ ከሌሎች ድርጅቶች ጋር ሆኖ ለማህበረሰቡ ያመቻቸ መሆኑን ያብራሩበት ውይይት ቀርቦ ነበር። በአካባቢው ያሉ ኢትዮጵያውያት ምን ያህል ይህንን እገዛ ይጠቀሙበታል? ካልተጠቀሙበትስ ለምን ይሆን ብዬ ጠይቅ ያለው ወይዘሪት ቤተልሔም ዋናው ያገኙብኝ እንደሆን በሽታውን የሚለው ፍራቻ ሊሆን ይችላል፣ ስትል ትናገራለች። ነገር ግን ካለማወቁ ማወቁ ነው የሚበጀው ወሳኝም ነው፣ በማለት ትመክራለች። ወይዘሪት ቤተልሔም አሁን አሁን እየመጡ ናቸው ያሉት። ትልቁ ችግር የሚመስለኝ ፍርሀት ነው። እንዲህ አይነት መማላት ያለኝ እንደሆን ይሄ ነገር አለ ከተባልኩኝ ምን አደርጋለሁ የሚል ፍርሀት ነው። ሁለተኛው ደግሞ ብዙ ሴቶች የሚያምኑት አንዴ የጡት ካንሰር ከተያዘ በቃ መጨረሻው ያ ነው ብሎ ነው የሚያስቡት። ግን አስቀድሞ ከታወቀ የመዳን እድል አለው የጡት ካንሰር እና እንደውም አንደኛው ከካንሰሩ አንደኛው ትልቁ እንደውም ቻንስ ያለው ህይወትን የማትረፍ እድል ያለው ሶ በጊዜ ከተገኘ የመትረፍ እድሉ በጣም ከፍ ያለ ነው። በዝግጅታችሁ ላይ ይህንን የሚያስረዱ ሐኪሞች ነበሩ፣ የረዳቶች ነበሩ፣ የጤና ረዳቶች ብዙ ነበሩ፣ ይህን ይህን የሚያስረዱ እንዲሁም እኛም ወርክሾፕ እንሰጣለን፣ ትምህርት እንሰጣለን ወጥተን እና ዋናው የምናስተምረውም ደግሞ ይህንን ነው። በጊዜ መታወቁ እድሉን ያሰፋል ካለም በተለይም ይህንን በምትሰሩበት ጊዜ አንዲት ሴት መታ ይህንን አገልግሎት የማሞግራም አገልግሎት በማግኘትና የሕክምና እድል በማግኘቷ ህይወቷን ለማትረፍ የቻለች እንደም እንደ ምሳሌ ልታቀርቢ ሴቶች አሉ የምታቂው በዚህ አማካይነት ምናልባት ቀደም ብሎ የተመመሙ ተገኝቶላት አደጋ ላይ ከመውደቅ የተረፈች አሉ። ላይክ አንድ በቅርብ ጊዜም አንድ ክላይንታችን እንደዚሁ ትምህርት ላይ ነው ኢንተረስቱን ያሳደረችው። እኔ መመርመር እፈልጋለሁ። ተመርምራ አታውቅም ከዚህ በፊት። መርመር እፈልጋለሁ ብላ መታ ዲያግኖስ ተደርጋለች። ግን ዲያግኖስ ሲያደርጓት ስቴጅ ዋን ላይ ነው። በምርመራ በምርመራ ህመሙ እንዳለ ተገኘላት እንዳለው ተገኘ ነገር ግን ገና መጀመሩ ነበር የመጀመሪያው ነው ሰው መጀመሩ ነው ሰው በሰርጀሪ ሊያውጡላት ችለዋል ያኔ ትምህርቱ ላይ እንደዚህ ወጥታ እንትን ባትል ኖሮ ላታውቀው ትችላለን አጋጣሚ አለ እንደዚህ አይነትም ይሄ የኦክቶበር ወይም የጥቅምት ወር በአመት አንድ ወር ብቻ ስለሆነ ከዚህ ወር ውጪ ምን ምን አይነት የቅስቀሳ የማስተማር እንቅስቃሴዎች ታደርጋላችሁ? እኛ አመቱን ሁሉ በየቤተ ክርስቲያኖቹ ኮሚኒቲ ሴንተሮች፣ እንደዚሁ ደግሞ አፓርትመንት ኮምፕሌክሶች እየሄደን ትምህርት እንሰጣለን፣ እናስተዋውቃለን፣ ኢንፎርሜሽን እንሰጣለን። እንዲሁም የሬፈረሉ ፕሮሰሱ አመቱን ሙሉ የሚሄድ ነገር ነው። ስለዚህ ሰዎች ቢጠቀሙበት ጥሩ ነው። አዎ፣ አዎ ሰዎች ሆፍሪ ደግሞ በእንደዚህ እየሰሙ ሞር ሰዎች ይመጣሉ ብዬ ገምታለሁኝ። ለምሳሌ አንዲት ሴት የማሞግራም አገልግሎቱን አግኝታ ህመሙ አለ እንደ ቀደም እንዳለችው ማለት ነው። እንደሱ አይነት ደረጃ ላይ ያለች ብትሆን ቀጣይ የህክምና አገልግሎት የምታገኝበትን መንገድ ይፈጠራል። እሱ እንደ የተለያዩ የተለያዩ እንትኖች ማተር ያደርጋሉ። የሚኖሩበት ቦታ ከዚህ በፊት ሰርተው ያውቃሉ። ሜዲኬድ ከቨር ያደርጓሉ ያደርገው እሱ የተለያየ ፕሮሰስ አለው ግን የእኛ እኛ ምንድን ነው የምናደርገው እዛ ከደረሰና እውን ካለ ደግሞ አብረናቸውን ናቪጌት የማድረግ ህክምናውን የሚያገኙበትን መንገድ አብረን እናፈላልጋለን እናፈላልግላቸዋለን ማለት ነው። አሁን ለዚች ቀደም ሲል ህመሟ በጊዜ የተገኘላት ላልሹ ሴት እንደተደረገው ማለት ነው። እንዲሁም ሆስፒታሎቹም አሁን እነዚህ አብራውን የሚሰሩትም ይረዱናል። ኢንፎርሜሽን የማግኘት የት መሄድ እንዳለባቸው እሱን እሱን ኢንፎርሜሽን ይሰጣሉ። የኢሚግሬሽን ይዞታዋ አንዲት ሴት ይህንን አገልግሎት ከማግኘት ጋር ያለው ግንኙነት ምንድን ነው? ለምሳሌ ገና ኢሚግሬሽን ወረቀቷ ያልተስተካከለ ብትሆን እንዴት ነው የሚሆነው? የሚያስቸግረው እሱ ዲያግኖስ ቢደረጉ ወይንም ደግሞ ዲያግኖስቲክ ተስት ሲያስፈልጉ፣ ምክንያቱም እነዚህ ነገሮች አንኢንሹርድ ለሆኑ ሴቶች ከቨር የሚደረገው በስቴት ነው። ነዋሪነት ማሳየት አለባቸው። ሶ እንደዛ ሲሄድ ትንሽ ይከብዳል ለማግኘት የማሞግራም ምርመራው ጋር ሳይሆን ከማሞግራሙ በኋላ ማሞግራሙ ላይ ሳይሆን ችግሩ የሚመጣው ፋርዘር ዲያግኖስቲክ ቴስት የሚባሉ አሉ። ማሞግራሙ ላይ የሚታዩ ነገሮች ካሉ ቀጣይ ክትትል ሲያስፈልግ ነው። እነሱ ደግሞ ያኔ ኢንሹራንስ ከሌላቸው ወደ ሜዲኬድ እንዲሄዱ ነው የምናደርገው። የሚያደርጉትም ሆስፒታሎቹ ወደዛ ነው የሚመሯቸው። ያኔ ደግሞ የነዋሪነት ይጠይቋቸዋል፣ ወረቀት ይጠይቃቸዋል። ገና ህጋዊ ፈቃድ ለማግኘት በሂደት ላይ ያለች ሴትስ ከሆነች እሱም አዎ ትንሽ ይከብዳል እንደ እነሱ አይነት ኬሶች ሲኖሩ አገልግሎቱን አገልግሎቱን ለመቀጠል ትንሽ ከበድ ይላል ምክንያቱም እነዚህ ነገሮች ብዙ ጊዜ ከቨር የሚደረጉት በስቴት ደረጃ ነው በሜዲኬድ ነው ብዙ ጊዜ ከቨር የሚደረጉት ሶ ያኔ ጥያቄው ሪኳየርመንቶቹ ይጨምራሉ የሚያስፈልጉት ዶክመንቶች ሁሉም ይጨምራሉ ማለት ነው ለማንኛውም ግን ካለማወቁ አዎ አውቆ የሚሆነውን መንገድ መፈለጉ ነው የሚሻለው። ሌሎችም የጤና አገልግሎቶች ለሴቶች ይሰጣል? ይሄ ፕሮጀክት ነው ፕሮጀክት ነው፣ አሁን በአሁኑ ጊዜ የጡት ካንሰር ላይ ብቻ ነው አሁን የምንሰራው ያለ ነው። እሺ፣ ደግሞ ወደፊት ሌላ ነገርም እንጨምራለን ብለን እንጠብቃለን። በዚህ ባለፈው ዝግጅታችሁ ግን የስለ ስነ ምግብ የምንበላቸው ምግቦችና ለካንሰር የመጋለጥ አደጋ እንዴት አድርጎ ተያያዥ እንደሆነም ትምህርት ስ ግንዛቤ ማስጨበጫ ዝግጅት ነበራችሁ። ይሄኛው ያደረግነው ዝግጅት ሰፋ ባለ መልኩ ነው እኛ ያደረግነው። ለጡት ካንሰር አዌርነስ ማንት ቢሆንም ሰፋ አድርገን ነው ምክንያቱም ጤናችን ሙሉን ነው ማስተካከል ያለብን፣ ጡት ካንሰር ብቻ ማለት የለብንም እና አላማችንም እንድነበረ ጌት እንደኖ በኤክሰርሳይስም ምግባችን ምን ያህል ጤናችን አፌክት ያደርገዋል፣ ሰፋ አድርገን ነበር ያዘጋጀ ነው። ማህበረሰቡ ይህንን አገልግሎት ፍለጋ ወደ እናንተ ጋር እንዲመጣ የምታደርጊው ጥሪ አለ በዚሁ አጋጣሚ? አዎ፣ እኔ ምንድን ነው የምለው ብዙ ጊዜ እኛ ለየጤና የተመሳሰሉ ነገሮችን ብዙ አቴንሽን አንሰጠውም ወይ ደግሞ ብዙ አናደርግም። ምክንያቱም ብዙ የተለያዩ ነገሮች፣ የህይወት ሁኔታዎች ይይዙናል። እለታዊ ኑሮን በማሳደድ ደፋቀና ማለት አለ። አዎ እና ሁላችንም ይሄንን ደግሞ እኛ ጤና ካልሆነን ያንን ማሳካት አንችልም። ስለዚህ እነዚህ አይነቶችን እድሎችን ተጠቅመን ደግሞ ራሳችን ጤናችንን ብንጠብቅላለሁኝ የሚሰሙ አድማጮቻችን በሙሉ ይህንን የእድል ተጠቅመው የጦት ካንሰር ምርመራ እንዲያደርጉ፣ እጋብዛለሁኝ። ኤኒታይም መምጣት ይችላሉ፣ በስልክም መደወል ይችላሉ እና በዚህ ከዚህ እድል እንዲጠቀሙ ነው የምጋብዘው። ሁሉንም በጣም አድርጌ ያመሰግናለሁ። ወይዘሪት ቤተልሔም ማህደረ ደስታ። ቁንጂት ከወይዘሪት ቤተልሔም ማህደረ ጋር ያደረጋችሁት ድንቅ ውይይት ነው። መቼም በጣም አስፈላጊ ነው፣ በአሁኑ ጊዜ ጠቃሚ መሆኑን ነው የገለጸችው። እንግዲህ ተጠቀሙበት እህቶቻችን። አሁን አሁን አንዳንድ ጊዜ ሰው በሽታ ሊኖርብኝ ይችላል ሊገኝብኝ ይችላል ብሎ በፍርሃት አልመረመርም የሚለው ጨለማ ውስጥ ባትሪ እያበራሁ አልሄድም እንደማለት ነው። ለምን ጨለማ ውስጥ ጉድጓድ ቢኖርስ ብሎ እንደማሰብ ነው። ልክ ነው። ሌላም ጥያቄ ካላቸው እንጠይቅላችሁ፣ ካላቸው እህቶቻችን እንጠይቅላችኋለን፣ ወደ ድርጅቱ ደውለን ማብራሪያ ከፈለጋችሁ። እሺ፣ ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። እስከ ትግርኛ ዝግጅት ድረስ ዘሪቱ ጌታሁን ወወክማ እያለች የምትጫወተውን በጣም ዜማ እንጋብዛችሁ። አዲሱ ወደፊት ዙዟት ይመለሳል ዝግጅት